Tack till ሰላም ለእናንተ ይሁን። ጋቢና ቪኦኤ ተጀመረ። ከአሜሪካ ድምፅ ሀብታሙ ዝዩም አብሬያቸው አመሻለሁ። ዘንድሮ ላይ ወደ ከፍተኛ ትምህርት ተቋማት ለመግባት የሚያበቃውን ፈተና የወሰዱ ተማሪዎቻቸውን ሙሉ በሙሉ ማሳለፍ ከቻሉ አምስት የኢትዮጵያ ትምህርት ቤቶች መካከል አንዱ በደብረ ማርቆስ ከተማ የሚገኘው የሀዲስ ዓለማየሁ አዳሪ ትምህርት ቤት ነው። ትምህርት ቤቱ ማህበራዊ ሳይንስ ከመላ ኢትዮጵያ ቀዳሚ የሆነውን ከፍተኛ ውጤት የተመዘገበበት ሲሆን በተፈጥሮ ሳይንስ ደግሞ ሁለተኛ ደረጃ አግኝቷል። እነዚህ ሁሉ መልካም ስኬቶችን ያስመዘገበው የትምህርት ተቋም ታዲያ ዛሬ ላይ የደረሰው ዘርፈ ብዙ ተግዳሮቶቹን አሳልፎ ነው። ስለ ተግዳሮቶቹ ብሎም ስለ ስኬቶቹ የሚያወሰውን ዘገባ በምሽቱ እናስቀድማለን። ከደብረ ማርቆስ ከተማ ማዕከል ደቡብ አቅጣጫ ጥቂት ኪሎ ሜትሮች ርቆ ዓመታትን ያስቆጠረ ግቢ ይገኛል። ቦታው ከዚህ በፊት በደርግ ዘመነ መንግስት ፈለጋ እርግ በመባል ይታወቃል። ወላጅ የሌላቸው ህፃናት የሚማሩበት የነበረ ቦታ ነው። በደርግ ዘመነ መንግስት ማግስት ስፍራው ብዙም እንቅስቃሴ የማይታይበት የተረሳ ባድማ ሆኖ ቆይተዋል። በ2012 ዓ ምት ግን የታዳጊ ወጣቶችን ተስፋ ዳግም ያለመልም ዘንድ ለማህበረሰብ ጥቅም ውለዋል። የተወሰኑ ቀና አመለካከት ያላቸው ማህበረሰቦች ለምን የምንተግባራ ሰላም ብለው ይሄንን ተግባር ሲያነሳሱት እዛ ቦታ ላይ ትምህርቱ ተጀመረ። ድጋፍ ሲያደርጉልን የነበሩ ደግሞ በዋናነት የደብረ ማርቆስ ዩኒቨርሲቲ፣ ከሀገር ሌላውም ማህበረሰብ የተለያዩ መዋጮችን ድጋፍ ሲያደርግ ነበረ። በሰሜን አሜሪካ ያሉት ደግሞ መጽሐፎችን በመግዛት ኮምፒውተሮችን በመግዛት ላፕቶፖችን በመግዛት ትምህርት ቤቱ ምንም ነገር ሳይኖረው በዋዶ ነው የጀመረ የራኒንግ ኮስትንም ሆኖ አጠቃላይ በጀቱን ከማህበረሰቡ በሚያገኘው ድጋፍ ነው። ቀደም ብለን የሰማ ናቸው። በዚህ ስፍራ የተቋቋመው የሐዲስ ዓለማየሁ አዳሪ ትምህርት ቤት ርዕሰ መምህር አቶ ደረጀ ከፍሌ ናቸው። እሳቸው የሚያስተዳድሩት ትምህርት ቤት በመላ ኢትዮጵያ ያስፈትኗቸውን ተማሪዎች ሙሉ በሙሉ ወደ ከፍተኛ ትምህርት ተቋማት እንዲገቡ የሚያስችላቸውን ውጤት ካስመዘግቡ አምስት ትምህርት ቤቶች መካከል አንዱ ሆኗል። በርካታ ተማሪዎቹ በከፍተኛ እርከን ላይ የሚካተት ውጤትንም አስመዝግበዋል። ይህ የትምህርት ቤቱ የላቀ ውጤት ለተማሪዎችና መምህራን ብቻ ሳይሆን አዳሪ ትምህርት ቤቱን ለማገዝ የተቋቋመው በአብዛኛው በበጎ ፍቃድ የሚያገለግለው ቦርድ አባላትንም አስፈንድቀዋል። ዶክተር አጥናፉ ደምሴ የዚህ ቦርድ ምክትል ሰብሳቢ ናቸው። ለመግለጽም ያስቸግራል። እኔ ሁለት ልጆች አሉኝ። ልጆቼ በዩኒቨርሲቲ ጨርሰው እንዲያውም በኤቲዲ ደረጃ ያሉ ናቸው። ነገር ግን እነሱ በሚያልፉበት ሰዓት ያን ያክል ስሜቱም አልነበረብኝም። ያው ኃላፊነት ነው ብዬ ስለማስብ፣ የእነዚህ ልጆች ግን እንደዚህ ውጤት ማምጣት የማደርገው ነገር ሁሉ ነው የጠፋብኝ በእውነትና ስሜቴ ከምገልጸው ከምገልጸው በላይ ነበር። ትምህርት ቤቱ እንደ ሁለተኛ ደረጃ ትምህርት ቤት ሊሟላለት የሚገባውን ያክል የትምህርት ግብዓት ሳይሟላለት ስራውን ይጀምረ ተማሪዎቹ የተለያዩ ተግዳሮቶችን ችለው ለውጤት መብቃታቸውን የሚያውሱት ዶክተር አጥናፉ ውጤቱ ከፈተና ተሻግሮ ለፍሬ መብቃት እንደሚቻል አስተዋሽ መሆኑን ያውሳሉ። ተማሪዎች ያሉበት ቦታ በጣም እጅግ እንደው እጅግ በጣም የሚከብድ ነገር ነው። ምክንያቱም መመገቢያ አዳራሽ የሌለው ተገቢ የሆነ የመጸዳጃ ክፍሎች በጋራ የሚሆን በግል የሌለው ክፍሎች ምንም አይነት የተሟላ ፋሲሊቲ የላቸው። መኝታ ቤቱ እንደዚሁ በጣም ከፍተኛ ጥረት ያለበት ላይብረሪ፣ የልጆቹ አብዛኛውን ጊዜ በጥግ ለጥግ ላይ ቁጭ ብለው የሚያተነው እንጂ የተሟላ ክፍል ኑሮት ያንን የሚፈልጉትን ነገር ለማጥናት በጊዜ ለመጨረስ የማይመች ኮምፒውተር ላብ ክፍል ብንወስድ በተራ የሚገቡበት ከመጥበቡ የተነሳ ብዙ ነው ውስንነቱ። የሐዲስ ዓለማየሁ አዳሪ ትምህርት ቤት ያሉበትን ተግዳሮቶች ተቋቁሞ ይህን ውጤት ያስመዘገበበትን ሚስጥር መጠየቅ ተገቢ ይሆናል። የትምህርት ቤቱ ርዕሰ መምህር አቶ ደረጀ ከፍለኝ ይህንን ይላሉ። የተማሪዎችና ና የመምህራን ግንኙነት የምና የመምህራን ግንኙነት እንዲሁም የወላጆች ና የተማሪዎችን ግንኙነት በጣም ጥሩ ህምዝ ና ትምህርት ኢንቫይሮንመንቱ በጣም ምቹ ነበረ ነበር ማለት ይቻላል። ምቹ ነው ስንል ግዛት በመሟላት ና ሌሎች ፋሲሊቲዎች በመሟላት ሳይሆን የነበረው ሂደታዊ ስሉት ያለው መማር ማስተማር ከዛዎችን መምህራን ከልጆች ጋር ያላቸው

ትምህርት ቤቱ የተጀመረ በማህበረሰቡ ቁጭት ነው። በመንግስት በጀት ተመድቦለት በመንግስት ተገንብቶ የተጀመረ ትምህርት ቤት ስላልሆነ በማህበረሰቡ ድጋፍ፣ በውጭም በሀገር ውስጥም ባሉ ማህበረሰብ አነሳሽነትና ድጋፍ ስለሆነ የተጀመረ እልክና የባለቤትነት ስሜት ያለበት በመምህራንም፣ በተማሪዎችም፣ በትምህርት ቤቱ አስተዳደር ቢሆን የሌላ የከሌ ነው የምንለው ባለቤት ስላልነበረ ከጎናችን ደግሞ በውጭም በሀገር ውስጥም ሆነው የሚያግዙን ሰዎች የእነሱንም ሁለታ ነው ውጤት ላይ ማድረስ ግዴታ ነው የሚል ውስጣዊ ሞራል ላይ መነሳሳት ስለነበረ ለውጤት ያበቁ ነገሮች እነዚህ ናቸው። የሐዲስ አለማየሁ አዳሪ ትምህርት ቤት በአማራ ክልል በምትገኘው ምስራቅ ጎጃም ዞን ውስጥ የሚገኝ ብቸኛ አዳሪ ትምህርት ቤት ነው። ትምህርት ቤቱ በትምህርት ዘርፍ ከፍተኛ ብቃት የሚያሳዩ ተማሪዎችን በልዩ ሁኔታ ከሕልማቸው ለማገናኘት ሲሰራ መሰንበቱ ተነግሯል። ወደ አዳሪ ትምህርት ቤቱ የሚገቡ ተማሪዎች ቁጥር የተወሰነ ነው። ውድድር የታከለበት የማጣሪያ ሂደትን ማለፍንም ይጠይቃል። የትምህርት ቤቱ ምክትል የቦርድ ሰብሳቢ ዶክተር አጥናፉ ደምሴ በድጋሚ የመጀመሪያው ተማሪዎቹ የስምንተኛ ክፍል መልቀቂያ ፈተናን ሲፈተኑ አቤሬጅ ውጤታቸው ከሰማንያ ሰባት በላይ መሆን አለበት። ሁለተኛው ደግሞ ሰባት እና ስምንት እንደዚሁ ከክፍል ደረጃቸው ጥሩ ውጤት ያመጡ መሆን አለባቸው። ትምህርት ቤቱ ያወጣውም የመግቢያ ፈተና ይዘጋጃል። ያንን የመግቢያ ፈተና ማለፍና በቅደም ተከተል እንደደረጃቸው። ስልሳ እስከ ስልሳኛ ያለውን ተማሪ እንመርጣለን። ተጨማሪም የተወሰነ መጠባበቂያ እንይዛለን። በተለያየ ምክንያት የቀሩ ቢኖሩ ከዚያ ከተጠባባቂዎች እንሞላለን። ነገር ግን ውድድሩ ልዩነቱ፣ ለምሳሌ ስልሳኛ የወጣው ልጅ እና ስልሳ አንደኛ የወጣው ልጅ ምናልባት ልዩነታቸው ነጥብ አንድ፣ ለምሳሌ አቬሬጅ ውጤታቸው ሰማንያ ስድስት ቢሆን የመጨረሻው ልጅ ስልሳኛ ያለፈው ነው ሰማንያ ስድስት ነጥብ አንድ ቢሆን ነው። እና ልዩነታቸው በዚህ ነው። ግን ያው ከዚያ በላይ የመቀበል አቅሙ ስለሌለን ነው ሌሎችን ስልሳዎችን መርጠን ሌሎችን የምንተው በዚህ ሂደት አልፈው በትምህርት ቤቱ ሲማሩ ከቆዩና ከፍተኛ ውጤት ካስመዘገቡ ተማሪዎች መካከል አንዱ ሙሉነህ ህንየው ነው። ምዕራብ ጎጃም ዞን ሰከላ ወረዳ ነው የተወለድኩትን ገጠራማ ክፍል ነው። ለትምህርት እንግዲህ ስደርስ ወደ ትምህርት ቤተኛው አቅራቢያ የምትገኝ የገጠር ትምህርት ቤት አለች። ከስድስት ከዛ ነው የገባው። ፊት አንደኛ ክፍል ነበረ። እንደዚህ መዋል ሕፃናት የሚባል ነገር የለም። አለማየሁ ልዩ አዳሪ ትምህርት ቤት በእኛ ጊዜ ነው የጀመረ። እዛ በሽታ አልነበረም እና በአጋጣሚ ነው እንደዚህ ወሬውን የሰማን በኋላ እንጂ በሚኒስትሪ ጥሩ ውጤት የተጠናና ደግሞ ወደ ውጤት ማስገባት ሲል ነበርና ወደሱ እንግዲህ ለመቀላቀል አስቀድሜ ስለወሰንኩኝ ሁለቱም ፈተና ውስጥ ነበረ። በሁለቱም ጥሩ ውጤት አመጠውና አለፉኝ። ሙሉ ነህ ኢትዮጵያ ውስጥ በማህበራዊ ዘርፍ ወደ ከፍተኛ ትምህርት ተቋማት ለመግባት ለፈተና ከተቀመጡት ተማሪዎች መካከል ከፍተኛውን አስመዝግበዋል። ያስመዘገበው ውጤት 533 ከ600 ነው። ሙሉ ነህ ለዚህ ውጤት አብቅቶኛል የሚለውን የትምህርት ቤቱን የመማር ማስተማር ሂደትና ተባብሮ የመስራት ባህል ነው ሲሞርክን ወደም ሰርተንበታል ትምህርት ቤቱም እንደዚህ ኦርጋናይዝ አድርጎ ለማሰራት ሞክሯል። እና እኛ ሶሻል ተማሪዎች ትክ ነበርን እና ለሁለት ነበር ተከፍለን ስንሳ ላይ የነበረ አራት አራት ሁነን እና እሱን ነገር በደም ፈተን በታል የሚል በኢኮኖሚክስና በኢኮኖሚክስና ህግ ትምህርት ዘርፍ የላቀ ደረጃ መድረስ እንደሚፈልግ የነገረን ሙሉነህ በዓለም አቀፍ ደረጃ በተከበሩ የከፍተኛ ትምህርት ተቋማት ገብቶ የመማር ህልምም እንዳለው ነግሮናል። የሐዲስ ዓለማየሁ አዳሪ ትምህርት ቤት ስኬት በትምህርት ዘርፍ ኢትዮጵያ ከፍተኛ ደረጃ ላይ ደርሳ ማየት በሚሹት ዘንድ የብሩ ተስፋ ምልክት መሆኑ ይወሳል። ይህ ተስፋ አመት ዓመት ይሻገር ሌሎች ተተኪዎች ይፈልቁ ዘንድ ግን ትምህርት ቤቱ የህልም ተጋሪዎችን ድጋፍ እንደሚሻ የትምህርት ቤቱ አስተዳደር አስታውሰዋል። ርዕሰ መምህሩ ደረጀ የከፈለኝ ይህን ይላሉ። መምህራን ራሱ ከአስራ ሁለት አካባቢ ወረዳ ተወዳድረው ያለፉ ናቸው። ወረዳዎች ናቸው እስካሁን አራ በሞ በጀት እየከፈሉ ድጋፍ የሚያደርጉልን ወረዳዎች ናቸው። የራኒንግ ኮስትን መነሻ ድጋፍ የሚያደርግልን የደብረ ማርቆስ ዩኒቨርሲቲ ና እንደዚህ ከማህበረሰቡ የሚዋጣ ነገር ነው። መምህራን በቋሚ ቦታቸው ላይ በጀቶ የዘላቸው ቢሰሩ የተሻለ ውጤት እናመጣለን ብለን እናስባለን። ያው ከውጭ ያለው ማህበረሰብም በዚሁ መልኩ ድጋፉን አጠና ይቀጥል። ግንባታው በቋሚነት አልተጠናቀቀም። አስራ ሶስት ሄክታር ቦታ ከደብረ ማርቆስ ከተማ አስተዳደር ተረክበን በግንባታ ላይ ነው ያሉ ባለ ሀብቶች በራሳቸው ፈቃድ አንድ አቶ ካሳሁን የሚባሉ ባለ ሀብት ገንብቶ ያጠናቋል ዳሽን ቢራ ፋብሪካን በሀያ ሚሊዮን ብር የጀመራቸው አሁን በጦርነት ምክንያት ያልተጠናቀቁ ግንባታዎች ቢኖሩም ሌላው ባለሀብት ሌላው አካባቢ ማህበረሰብ፣ በውጭ ያለ ማህበረሰብ ቀሪዎቹን ግንባታዎች በማጠናቀቅና ሌላውን አስፈላጊውን ድጋፍ ከጎናችን ከዚህ በፊት የነበረውን ትብብር ቢቀጥል ከዚህ የበለጠ የተሻለ ውጤት እናመጣለን ብለን እናስባለን። አዳሪ ትምህርት ቤቱ የዚህ አመት ትምህርትን በይፋ አልጀምረም። ይህ የሆነበት ምክንያት ደግሞ በደብረ ማርቆስ ከተማና አካባቢዋ ውጥረት በመባባሱ ነው። ፋኖ እየተባሉ የሚጠሩት ታጣቂ ቡድኖችና የኢትዮጵያ ፌዴራል መንግስት ኃይሎች የሰነበቱበት ግጭት ስፍራውን ለሰላም እጦት ከመዳረግ ባሻገር ከፍተኛ አቅም ያላቸው ተማሪዎችንም ከትምህርት አዳርገዋል። በፈተናዎች ውስጥ አልፎ ለአካባቢው ማህበረሰብ የመነቃቃት ምንጭ በሆነው ትምህርት ቤት ውስጥ በሚማሩትም ሆነ በአጠቃላይ ሌሎች ተማሪዎች ዘንድ የሚተው ጠባሳ አሳሳቢ መሆኑን ከሚናገሩት መካከል አንዱ የትምህርት ቤቱ ቦርድ ምክትል ሰብሳቢ ዶክተር አጽናፉ ደምሴ ናቸው። ይሄ በትውልድ ላይ ትልቅ ትልቅ ጉዳት እንደሚያመጣም ግልጽ ነው። አሁን ምናልባት የአንድ ወር ነው ብለን ልናስብ እንችላለን። ነገር ግን የተፈጠረው ሁኔታ ስነ ልቦና ላይ ከፍተኛ የሆነ ጉዳት አለው። ነገ ምን ሊሆን ይችላል ብሎ ለመገመት የማይቻልበት ደረጃ ስለሆነ ያለ ነው ልጆችን በዚህ በማይገባ ሁኔታ ውስጥ የገባንበት ችግር በህይወታቸው ላይ ከፍተኛ ጠባሳ የሚጥል እና ጉዳት ውስጥ የሚያስገባቸው መሆኑን ምንም ምንም ምንም ሳይታበለ የተገለጸ ለማንም የተገለጸ ስለሆነ ሀቁን እንግዲህ መሸሸግ የምንችለው አይደለም። የጥፋቱ ደረጃም ለመግለጽ ይከብዳል። ብዙዎቹ ትምህርት ቤቶች አንዳንድ ቦታ ላይ ሁሉ ጉዳት ደርሶባቸዋል። ልጆቹ በወቅቱ ተመዝግበው ለመማር አልቻሉም። በጭንቀት ውስጥ ነው ያለው። ይሄ እንግዲህ እየቆየ ሲሄድ በሀገር ላይ የሚያስከትለውን ችግር በትውልድ ላይ የሚያመጣው ጠባሳ ለማንም ግልጽ የሚሆን ይመስለኛል። የአዲስ ዓለም አዳሪ ትምህርት ቤት እየገጠሙት ያሉትን ችግሮች አሁንም ተቋቁሞ በሀገር አቀፍ ደረጃ ልቅና የሚያሳዩ ተማሪዎችን ለማፍራት ጥረቱን እንደሚቀጥል ከትምህርት ቤቱ አስተዳደር ሰምተናል። በዋናነት በኅብረተሰባዊ ድጋፍና ርብርብ ዛሬ ላይ የደረሰው ትምህርት ቤት በቀሪ ዘመኑም ስሙ ከስኬት ጋር ተደጋግሞ ይነሳ ዘንድ ሁለንተናዊው ድጋፍ ሊቀጥል እንደሚገባ የትምህርት ቤቱ ማህበረሰብ አባላት የጋራ መልእክት ሆኗል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። Ay toprunda ay zaman. Aç etmence verat dalgın sakar. Ay nişlemet usta, kaza ይታገሳል ይታገሳል መረክ ንፋስ ይታከመል ዝም ይላል ማዕበዱ ዝም ይላል ዝም ይላል ማዕበዱ እጅ ሰጣ ባህር ይረጋል ወለዱ ይረጋል ይረጋል ወለዱ ያስተሳሰብሽማ የቁም ነገርሽ ሥራ ፍቅር አለ

ፍቅር በሚሰጠው በረዶ ጥርስሽ ላይ አንጀት በሚበላው ሞቃት ፈገግታሽ ላይ አይጠቁርም ደመና፣ አይጨልንም ሰማይ፣ አትጨክንም ጀንበር፣ አትጠልቅም ፀሐይ። አይጠቁርም ደመና፣ አይጨልንም ሰማይ፣ አትጨክንም ጀንበር፣ አትጠልቅም ፀሐይ ሽን ሲያየው በፈገግታ ታጥረው በፈገግታ ታጥረው እኩርፊያ ካይኔ ርቃል ሳቅ እያባረረው ካይኔ ርቃል ሳቅ እያባረረው ይ በረታ አላቅሙ ይነቃል ደካማ ይነቃል ይነቃል ደካማ አንቺን በውኑ ያየ ድምፅሽን የሰማ Dün seyir, dün seyir yasam.

ጋቢና ቪኦኤ ከአሜሪካ ድምጽ ይቀጥላል። ኢትዮጵያን ጎርሜ ፉድ ተቋም በአሜሪካውያኑ እየተለመደ የመጣውን የሚያቃጥል በርበሬ ማባያ ላይ ኢትዮጵያዊ ቃናና ጣዕምን በመጨመር ለማስተዋወቅ እየጣር የሚገኝ ድርጅት ነው። ድርጅቱ በምዕራባውያን ዘንድ ብዙም ያልተለመደውን ጣዕም በማስፋፋት የኢትዮጵያንን የምግብ ዘርፍ አበርክቶት ለማድመቅ አቅዷል። ኤደን ገረመው ከድርጅቱ አጋር መስራችና ስራ አስኪያጅ ሳራ አየለ ጋር አጭር ቆይታ አድርጋለች። ሳራ የኢትዮጵያን ሆት ሶስ መስራች እንግዲያዬ ስለሆንሽ በጣም ነው የማመሰግነው። እስቲ ለአድማጭ ተመልካቾቻችን ማንነትሽን ራስሽን አስታወቂልኝ። በጣም ነው የማመሰግነው እዚህ ፕሮግራም ላይ ስለጋበሽኝ። ሳራ እየለባላለው የኢትዮጵያን ጎርሜ ፉድስ ካምፕኒ መስራች ነኝ። ከባለቤቴና ከእህቴ ጋር ሆነን የጀመርነው ካምፕኒ ነው በ2019 በ2019 የጀመርነው ካምፓኒ ነው። እሺ፣ ኢትዮጵያን ጎርሜ ፉድ ምንድን ነው ስሚያመርተው? እና ደግሞ እንደው ጎርሜ ሲባል የገዘፈ ወይ የላቁ ምግቦች ምናልባት ለአማርኛ ለመተርጎም እንደዛ ይሆናል። ምን ማለት ነው? ምን አይነት ምግቦች ናቸው? እናንተ እንደዛ ናቸው ብላችሁ የመደባችኋቸው ልትሰሯቸው የፈለጋችኋቸው ይሄ የኢትዮጵያ ጎርሜ ፉድስ ብለን የጀመርንበት ምክንያት ምንድን ነው? በአንድ ለምሳሌ የመጀመሪያዎቹ ፕሮዳክታችን ሆት ሶስ ነው። ወይ በአማርኛ ትርጉሙ ወይ በርበሬ ማለት የበርበሬ ሶስ ማለት ይቻላል። ግን ድልህ አይደለም ወይ ደግሞ አዋዜ አይደለም እና የኢትዮጵያ ጎርሜ ፉድስ አጀማመራችን ምንድን ነው እሱ በሆት ሶስ ስንጀምርና እያሰፋ ነው እያሰፋ ነው እያሰፋ ነው ለመሄድ ነው ሀሳባችን። ይሄ ፕሮዳክት ደግሞ ይሄ ደግሞ ምርት ደግሞ የሁለት ካልቸርን አንድ ላይ አደባልቀን የሰራ ነው ስራ ነው። ኢትዮጵያ እኛ ሁላችንም የተቀመመ ብዙ ቅመማ ቅመሞችን ተጠቅመን ነው ምግባችን የምናበስለው፣ በርበሬያችንን የምንሰራው ሚጥሚጣችንን የምንሰራው እና እሱን በመጠቀም አሜሪካን አገር ደግሞ ብዙ አይነት የሆት ሶሶች ስላሉ ለምንድን ነው እሱ የእኛን የኢትዮጵያኑን እንደዛ ከዛ ጋር ኮምፒት እንዲያደርግ አድርገን ነው ፕሮዳክሽን የጀመርነው። ጎርሜ እንዳልሹ በዩኒክ የሆነ ፕሮዳክትስ ናቸው። አንደኛው፣ በኳሊቲ በኩል ሁለተኛ ነገር ፕሮዳክሽኑ እንደ ወይ እንደ ተባስኮ ወይ እንደ ትልልቅ ካምፓኒዎች ሳይሆን ምጥን እጥር ብሎ ጥሩ ኢንግሪዲየንትስን ይዞ ምንቀጥራቸውንም ሰዎች አስተካክለን እሱን እሱን ሁሉ አድርገን ነው እዚህ ፕሮዳክት ላይ ደረስ። ቅድም እንግዲህ ጠቆም አርገሻል፣ የሁለት ባህሎች ጥምር ነው ብለሻል እና እዚህ ሀገር ያለውን የሀትሳስ የሚባለው ወይም ደግሞ የሚያቃጥለው ሶስ ያለውን ባህል እና የኢትዮጵያን ባህል ያዋሃዳችሁበትን ምክንያት የራሳችሁን፣ የግላችሁን የቤተሰብሽን ሽን እስቲ ብታጫዎች። እሺ፣ ቀድሜ እንደተናገርኩት እንዳስረዳሁት በአጋጣሚ የተፈጠረ ካምፓኒ ነው። አውቅ ነው ወይ ደግሞ ይሄንን በርበሬን ይሄንን ሆት ሶስ እና ምርት ብለን አይደለም። ያው እቤት ውስጥ ኩክ ሳደርግ ባለቤቴ ከአሜሪካዊ ነው ከኖርት ካሮላይና እና የምጨምረው እንግዲህ ሁልጊዜ መችስ በርበሬ አይጠፋም ወይ ሚጥሚጣ አይጠፋም። ሰው ሁሌ ያያል ስጨምር፣ ሳስገባ ኢቨን ፓስታ ላይ ራሱ የኛ ቅመም ቆንጆ ቅመም ስለሆነ በርበሬ ሁሌ ያጣፍጠዋል። እና እሱም ጀመረ። አቮካዶ ቶስት ላይ አፍሬንጅ ያደርጋል። አቮካዶ ቶስት ላይ ሚጥሚጣ ያደርጋል። ወይ እንቁላል ላይ በርበሬ ይነሰንሳል። በዛ ነው የተጨመረው። እና በኋላ ላይ ለምን እኛ የራሳችንን ሆት ሰውስ አንሰራም? ለምንድነው እሱ የተባስኮ የምንጠቀመው ወይ ቴክስስ ፊትን የምንጠቀመው መጠቀም የለብንም አለን፣ የራሳችን እንደውም በጣም በተሻለ ሁኔታ በጣም በሚጣፍጥ ሁኔታ እንደዛ ተጀመረን ሞከር ነው። እኔ እና እሱ ቤት ውስጥ እኔ፣ እህቴ እና እሱ ሆነን በከፍሎ ደጋግመን ሞከር ነው። ግን በደንብ የሰራነው በሀያ ሀያ ላይ ኦፍኮርስ ፓንደሚኩ ሀፕን ሲያደርግ የእሱ እናትና የእኔ እናትም አንድ ላይ ነበረን። አንድ ላይ ኖርት ካሮላይና ጊዜ ነበረ። ሰው እኛ የጀመርነውን ነውን እነሱ በስነስርዓቱ አስተካከሉት። አሁን ያለው አቀባበል ምን ይመስላል? በተለይ ሰዎች እንዴት ያዩታል? ይህንን ምርት የኢትዮጵያን ሆት ሶስ ማርኬት ላይ ብዙ የለም አሉ። አንድ ሁለት አይተናል ግን በሰፊው አልተያዘም ገና ሌላ ቦታ ላይ የምንጠቀምበትና የሌላ ሆት ሶስን የኢትዮጵያ ሆት ሶስ፣ የእኛ ሆት ሶስ ሰብስቲትዩት ማድረግ ይችላል። እንደውም በበለጠ ሁኔታ፣ ምክንያቱም ምንም አይነት ኬሚካልስ አንጨምርበትም፣ አዲቲቭ አንጨምርበትም፣ ስኳር አይገባበትም እና ንጹሕ የሆነ ፕሮዳክት ነው። እንደ ኦሶ አኒማል ፕሮዳክት የለበትም። እንደ እናንተ የተለየ ጣም ይዞ መምጣት ያለው እንደ ጥቅምም እንደ ጉዳትም ይኖረዋል እና እስቲ ከሱ አኳያ ያለባቸውን ነገሮች እንደ ስኬትም እንደ ተግዳሮት የምታነሷቸውን ጉዳዮች ንገር። የሚገርመው አሁን ይህንን ነገር ስናደርግ አንዳንድ ሪሰርቾችን ስናይ እና ማን ነው እሱ ይህንን በርበሬ ተጠቃሚው ማን ነው ብለን ስናይ በጣም ኢንትረስቲንግ ነው። ምክንያቱም በአሜሪካን አሜሪካን ሃውስሆልድ ቤት ውስጥ ከሁለት እስከ ሶስት አራት ድረስ ጠርሙሶች ቤታቸው ውስጥ ፍሪጅ ውስጥ አለ እና ስለዚህ ሆት ሶስ በደንብ ይበላል ይጠቀማሉ። አሜሪካን ሀገሮች እንዲሁም አንዳንድ እስቴቶች እንደ ኖርት ዳኮታ፣ ኒው ሜክሲኮ ህዝቡ በቃ በሆት ሶስ ላይ ነው የሚኖረው ማለት ይቻላል እና ዲማንዱ አለ። እንደዛም ሆኖ ደግሞ ፕሮዳክቶቹ ደግሞ መዓት አሉ ገበያ ላይ እና እኛ አሁን ለምሳሌ በጣም ትንሽ ነን የሶስት ሰው ስራ ነው ወይ ደግሞ የሶስት ሰው ኦን ብናደርገው ቤተሰባችን ዘመዶቻችን ናቸው የሚረዱን ያሉት እና ማርኬቲንግ ላይ በጣም እርዳታ ያስፈልገናል፣ ምክንያቱም ትንሽ ነን ገና ግን ልንወዳደር ስንፈልግ ደግሞ ከትልልቆቹ ቢግ ፊሽ ችግር አለ ግን ኢትስ ኦንሊ አስር ወራችን ነው። በአስር ወር ውስጥም ወደ አስር ስቶሮች ውስጥ ገብተናል። ስለዚህ አሚን እግዚአብሔር ነው እንግዲህ የሚያውቀው። ወደፊት ሰዎች የእናንተ ምርት የት የት ማግኘት ይችላሉ? ማግኘት የሚቻለው በዌብሳይታችን ላይ ነው፣ ኢትዮጵያን ሆት ሶስ ዶት ኮም። ሁለቱ ፕሮዳክቶቻችን አሉ። ሌላው ኖርት ካሮላይና ቤዝድ ስለሆነ ኖርት ካሮላይና ስቶሮች ውስጥ ናቸው ያሉት። ከአራት ወር በፊት ደግሞ ብሩክሊን ጀምረናል። እያለን እየሰፋን ነው፣ ግን አሁን ደግሞ አማዞን ላይ ለመውጣት እየሞከርን ነው ለበዓሉ። ሰው እዛ ከገባን ያው ብዙ ሰው አክሰስ ይኖረዋል ማለት ነው። ሌላው ደግሞ ለመናገር የምፈልገው ምንድን ነው አንዳንዴ እኛ በጣም እንወዷል የራሳችንን ምግብ አይደል? ስለዚህ ከእኛ ምግብ በኋላ ዓይናችንን አንከፍቶም። አሁን ለእኔ ባለቤቴ ዓይኔን ነው የከፈተልኝ። በርበሬን ሁላችን በቃ ወጥ ውስጥ ነው የምንጨምረው ወይ ምግብ ስንሰራ ነው ግን እሱ ለምንድን ነው እሱ ሌላስ ነገር ውስጥ የማንጨምረው እና ማና ሃይፉድ አለ ኢታሊያን አለ ምን አለ። እና መፍራት የለብን። እሺ፣ በቀጣይስ ምን ምን ስራዎችን ነው መስራት የምታስቡት? ምን አይነት ምርቶች ወይም ነገሮች ከእናንተ እንጠብቅ? ሁለት ፕሮዳክቶችን እናወጣለን ከሶስት ወይ ከአራት ወር በኋላ እሱ ደግሞ ራብ ይሄ ያለ ድራይ ራብ የሚሉት እንደ ሳውት የእኛን ቅመማ ቅመም ተጠቅመን ለምሳሌ ስጋ ሮስት ማድረግ የምትፈልግ ከሆነ ለዋብሰሽ ሮስት ማድረግ እና እሱን በደንብ አድርገሽ ሲዘንድ ከሆነ ሌላ ነገር አያስፈልግም ማለት ነው ማጣፈጫዎች መስራት ሀሳብ አላችሁ ማለት እስኪ ግን ከመለያየታችን በፊት ስለምልክታችሁ ስለ ድርጅታችሁ ምልክት እናንሳ ማን የሰራው እንዴት ሀሳብ ውስጥ መጣ ሎጎ ብዙ እንትን ብለንበት ነበረ። ምን አይነት ሎጎ እናውጣ እያልን ነበረ። በኋላ ለባለቤቴ የሰጠሁት አይዲያዎች እና አንተ አይዲያዎቹን ሰብስበ እንደውም ትዝ ይልሽ እንደሆነ የሀምሳ ሳንቲም የድሮ ሀምሳ ሳንቲም አንበሳው አለ አይደለ? እሱንም ለማድረግ ፈልገን ነበረ እና ፋይነሊ ን ላየን ወን እና እሱ ነው የባለቤቴና አባቴ አባቴም ተጨምሮበት እነሱ ናቸው ሁለቱ ናቸው ክሬዲቱን የሚወስድ ሳራ በጣም ነው የማመሰግነው ስለሰጠች በእህቴና በባለቤቴ ስም አመሰግናለሁ I can so, so, እስካሁን ድረስ አብራችሁን ስላመሻችሁ እናመሰግናለን። መርሐ ግብሩን በመምራት እስካሁን ድረስ አብሬያቸው የቆዩት ደግሞ